በርካቶቻችን በሳምንቱ መጨረሻና የትምህርት ቤት ዝግ ወቅት ከቤት ወጣ ብለን ጊዜያችንን እናሳልፋለን። በበጋ ወራትም ወደ ባህር ዳርቻዎችና መናፈሻዎች እናመራለን፣ እንዲሁም በደኖች ውስጥም የእግር ጉዞዎችን እናደርጋለን። ከመኖሪያ ቀዮች ራቅ ብሎ ጊዜ ማሳለፍ ማለፊያ ቢሆንም በሰላም ወጥቶ ለመመለስ ጥቂት ጥንቃቄዎችን ማድረግ ግና ተገቢ ነው። ወደ በጋው ወራት በመዝለቃችን ፀሐይቱ ብርሃኗ እየደመቀ ግለቷም እየጨመረ ነው። የትምህርት ቤቶች መዘጊያ ወቅት በመሆኑም ተማሪዎች ዘለግ እላሉ ሳምንታት እረፍት ላይ የሚሆንበት ነው። አውስትራሊያ በነጻ የሚዝናኑባት በአስር ሺዎች የሚቆጠሩ የባህር ዳርቻዎች አሏት። ውሃ ውስጥ በመስጠም የሚያልፉ ህይወቶች ቁጥር ባለፈው ዓመት ዝቅ ያለ ቢሆንም የሁለት መቶ አርባ ዘጠኝ ሰዎች ህይወት ተቀጥፏል። ከሰለባዎቹም ቁጥራቸው ከፍ ብሎ ያለው የመጤዎችና የባህር ማዶ ጎብኚዎች ናቸው። በኩዊንስላንድ የሰርፍ ህይወት አድን የማኅበረሰብ ግንዛቤ ማስጨበጫና መድብለ ባህል ፕሮግራሞች መኮንን የሆኑት ስኮት ሀሪስን ሰዎች ወደ ባህር ዳርቻ ሲሄዱ በባንዲራዎች መካከል ሊዋኙ እንደሚገባ ሲያስረዱ ወደ ባህር ዳርቻ ሲዘልቁ ቀይና ቢጫ ባንዲራዎች ለደህንነት ጥበቃ ተመራጭ መሆናቸውን መገንዘብ ጠቃሚ ነው። ያም ማለት በባህር ዳርቻ አደጋ ቢገጥም ህይወትን ታዳጊ ባለሙያዎች በአካባቢው አሉ ማለት ነው። መቅዘፊያዎች፣ ፈጣን የውሃ ላይ ሞተር ብስክሌቶችና ሄሊኮፕተሮች ለድንገተኛ አደጋ ደራሽ ሆነው ያገለግላሉ በተለይም በበጋ ወቅት ለመደሰት ወደ ባህር ዳርቻ ሲሄዱ የቀይና ቢጫ ባንዲራዎችን ትርጓሜ መረዳት ተገቢ ነው በማለት ግንዛቤ ለማስጨበጥ ይወዳሉ። ተጨማሪ መረጃ የሚሹ ከሆነም ቢች ሴፍ አፕ ዳውንሎድ ማድረግ እንደሚቻል ሲጠቁሙ በሰባ ሁለት ቋንቋዎች የተዘጋጀና በርካታ ሰዎች ዳውንሎድ የሚያደርጉት ቢች ሴፍ አፕ አለን። አውስትራሊያ ውስጥ ያሉትን እያንዳንዳቸውን የባህር ዳርቻዎች መመልከት፣ በቋንቋው መረጃ ማግኘት ይችላሉ። ስለሆነም የእንግሊዝኛ ቋንቋ ክህሎቶ እጅግም ከሆነ በራስዎ ቋንቋ ይጠቀሙ በጣሙን ጠቃሚ ነውና ብለዋል። አቶ ክሬግ ሮበርትስ የሮያል ሕይወት አድን ማኅበረሰብ አገር አቀፍ ሥራ አስኪያጅ በበኩላቸው የአየር ጠባዩን ሁኔታ ሲያጣሩ አነስተኛ ጉብታዎች ላይ ሆኖ ዓሳ ማጥመድና ወንዞች ያሉበት አካባቢ በሚገኙ የመዋኛ ስፍራዎች መዋኘት ለአደጋ እንደሚያጋልጥ ያሳስባሉ። ወደ ብሔራዊ ፓርኮች ዘልቆ የረፍት ጊዜያትን ማሳለፍ ሌላው የተለመደ መዝናኛ ነው። አውስትሬሊያ በርሃማ ቦታዎች፣ ደኖች፣ ተራሮችና ውሃ ገቦችን ተከትለው የተመሠረቱ ከአምስት መቶ በላይ ፓርኮች አሏት። ቀዘፋ፣ ዋናና ወፎችን የመመልከት እንቅስቃሴዎች ይካሄዱባቸዋል። የተወሰኑ ፓርኮች ክፍያ ሲጠይቁ፣ የተወሰኑት ግና ግልጋሎቶቻቸውን የሚሰጡት በነጻ ነው። በቀዛፊዎች ዘንድ ታዋቂነትን ያተረፈው የቪክቶሪያ ግራምፔንስ ብሔራዊ ፓርክ የቡድን መሪ የሆኑት ታሚሹ ሰዎች ወደ ፓርክ ከመሄዳቸው በፊት መጠነኛ ግንዛቤ መጨበጥ እንደሚጠበቅባቸው ሲያስረዱ በርካታ ሰዎች ያለምንም ዝግጅት ወደ ፓርኮቻችን ሲመጡ እንመለከታለን። ምናልባትም ጥቂት መረጃዎች ይኖራቸው ይሆናል። ይሁንና ሁነኛ የሆኑ ካርታዎች ወይም በቂ የሆነ መረጃ የላቸውም። ስለሆነም ድረገጾችን በመጎብኘት ስለ ፓርኮቹ ምንነት፣ ለመጎብኘት ተመራጩ ጊዜ መቼ እንደሚሆን ርቀታቸውን፣ የመንገዶቻቸውን ሁኔታዎች በተመለከተ ግንዛቤ ሊጨብጡ ይገባል። በዚያ መልክ ጉብኝታቸውን ቢያቅዱ ከተሟላ ደህንነት ጋር አስደሳች ጊዜ ማሳለፍ ይችላሉ በማለት ይመክራሉ። በባህር ዳርቻዎችም ሆነ ተራሮች ዙሪያ ከቤት ውጭ ያሉ እንቅስቃሴዎችን ሲያደርጉ ሁሌም ስለ ፀሐይ ማሰብ ይገባዎታል። የካንሰር ምክር ቤት ዋና ሥራ አስፈጻሚ የሆኑት ፕሮፌሰር ሳንቺያ ኤራንዳ የቆዳ ካንሰር ማንንም ከማን እንደማይለይ ሲያሳስቡ አውስትራሊያ ውስጥ ከሶስት ሰዎች አንዳቸው በሕይወት ዘመናቸው ውስጥ አንድ የቆዳ ካንሰር ይገጥማቸዋል። እርግጥ ነው በርካቶች ከአንዴ በላይ ይጠቃሉ። በመሆኑም በእጅጉ አሳሳቢ የሆነ ነው። ስለ ምን በአብዛኛው ቀድሞ መከላከል ይቻላልና። የቆዳ ካንሰር አያዳላም። ምንም እንኳን በአብዛኛው የሚያጠቃው ነጣ ያለ ቆዳ ያላቸውን ቢሆንም ጠየም ያለ ቆዳ ያላቸውንም ሆነ ነባር ዜጎችን ያጠቃል በማለት ሰዎች በበጋ ወራት ማልዳ ላይ አሊያም ፀሐይ በረድ ሲል አመሻሽ ላይ ወጣ ቢሉ መልካም እንደሆነ ይመክራሉ። ሆኖም ፀሐዩ በገረረበት ወቅት መውጣት ግድ የሚል ከሆነ ቆዳን ከፀሐይ የሚከልል ባርኔጣ ልብስና የፀሐይ መነጽር ማድረግ፣ ጥላ ቦታዎች ላይ ማረፍና ተስማሚ ቅባቶችን መቀባት እንደሚገባ ያሳስባሉ። ለፀሐይ ብርሃን መከላከያ የሚሆን ቅባት ሲቀቡ ወደ ውጭ ከመውጣቱ 20 ደቂቃ በፊት መቀባትና ከዚያም በኋላ በየሁለት ሰዓቱ ልዩነት ደጋግሞ መቀባት እንደሚያሸም ይገልጣሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። sbs.com.au